Yeh, the America Radio. 25 እና 31 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጥር 25 2007 ዓመት ምህረት ዝግጅታችን ጀመረ። ጤና አስጥልን፣ እንደምናመሻችሁ። ጤና አስጥልን፣ ክቡራትና ክቡራን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና እኔም አሉላ ከበደነን። ያለፈው የአውሮፓውያን አመት 2014 በዓለም ዙሪያ የፖለቲካና ሲቪል መብቶች በከፋ ይዞታ ላይ የቆዩበት ነው ሲል የመብቶች ተሟጋች ድርጅቱ ፍሪደም ሃውስ አስታውቋል። በምሽቱ የመጽሔት ክፍለ ጊዜ ዘገባ አለን። ለምሽቱ ዋና ዋና ዜና አሉላ። በምሽቱ ዋና ዋና ዜናዎች በምስራቃዊ ዩክሬን የታጣቂ ሚሊሻዎቹን ቁጥር እስከ አንድ መቶ ሺህ ለማድረስ በታለመ ውጥን አፍቃሪ ራሺያው ተገንጣይ ቡድን ከተጠራ በቦኮ ሐራም ነውጠኞች ትናንት እሁድ ሊይዟት ሞክረው በመንግስቱ የጦር ኃይል በተባበሩት በሰሜኗ ማይዱጉሪ ከተማ ሰራተኞች ከየመንገዱ አስከሬኖችን እያነሱ መሆናቸው ተገለጡ የሚሉት ከዋና ዋና ዜናዎች ውስጥ ናቸው። አሁን የሰዓቱን የዓለም ዋና ዋና ዜና እናሰማቸው። የተከበራችኋል በምስራቃዊ ዩክሬን ታጣቂ የሚሊሻዎቹን ቁጥር እስከ አንድ መቶ ሺህ ለማድረስ በታለመ ውጥን አፍቃሪ ራሽያ ተገንጣይ ቡድን ከተጠርቷል። ራሱን የዶኔትስክ ህዝብ ሪፐብሊክ በሚል የሰየመውን የዩክሬን ተገንጣይ ቡድን መሪ አሌክዛንደር ዛራ ኮንኮ፣ ይቅርታ አድማጮች፣ ይሄን አረፍተ ነገር ደግመዋለሁ። ራሱን የዶኔትስክ ህዝብ ሪፐብሊክ በሚል የሰየመውን የዩክሬን ተገንጣይ ቡድን መሪ አሌክዛንደር ዛካረቼንኮ ጠቅሶ የቡድኑ የዜና ማሰራጫ በዛሬው ዕለት እንደዘገበው ጠላት ያለው የዩክሬን መንግስት በቡድኑ በደቡባዊ ዶኔትስክ ግዛት ጥቃት ለመሰንዘር ኃይሉን እያጠናከረ በመሆኑ ሚዛን መጠበቅ የሚያስችል ምላሽ በማስፈለጉ ነው የክተት ጥሪውን ያሰማው። በጎ ፈቃደኞች ምልመላው በቀጣዩ አስር ቀናት ውስጥ እንደሚጀምርና የቡድን ኃይሎች ራሱን የሉሃንስክ ሕዝብ ሪፐብሊክ ብሎ ከሚጠራው ሌላው የዩክሬን ተገንጣይ ቡድን ኃይሎች ጋር የማዋሃድ እቅድ መኖሩንም ቡድኑ አክሎ ገልጧል። ይህ በእንዲህ እንዳለ የጀርመኗ ቻንስለር አንጌላ መርክል ሀገራቸው ለዩክሬን ጦር መሳሪያ አትሰጥም ሲሉ ተናግረዋል። መርክል በቡዳፔስት የሃንጋሪውን ጠቅላይ ሚኒስትር ቪክቶር ኦርባንን ካነጋገሩ በኋላ በሰጡት በዚህ አስተያየት ዩክሬን ግጭት ወታደራዊ መንገድ መፍትሄ ያገኛል ብለው አያምኑም። ዩክሬንና ምዕራባውያን ተገንጣይ ቡድኑ ከባድ መሳሪያዎችን ጨምሮ የተለያዩ የጦር መሳሪያዎችን በማስታጠቅና የጦር አማካሪዎችን በመላክ የዩክሬንን ችግር በማባባስ ሩሲያን ቢሆን እጅሉም ሩሲያ ግን ስታስተባብል ቆይታለች። በሌላ ዜና ዩናይትድ ስቴትስ ለኪየቭ የመከላከያ እና እንዲሁም የውጊያ ጦር መሳሪያዎችን ለመስጠት ሀሳቧን፣ ሀሳብ ስታወጣና ስታወርድ መቆየቷን አንድ ታዋቂ የዩናይት ስቴትስ ጋዜጣ ይፋ አደረገ። የኒውዮርክ ታይምስ ጋዜጣ በትላንት እትሙ እንደዘገበው ለዩክሬን ኃይሎች የጦር መሳሪያዎችን በመስጠቱ ሀሳብ ላይ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ እስካሁን ከውሳኔ ላይ ባይደርሱም የወታደራዊ እርዳታን የሚመለከቱትን ጥያቄዎች አስተዳደራቸው በአዲስ እይታ እየመረመር መሆኑን አመልክተዋል። ኒውዮርክ ታይምስ ይፋ ያልሆኑ ምንጮችን ጠቅሶ እንደዘገበው የውጭ ጉዳይ ሚኒስትር ጆን ኬሪ፣ የጦር ኃይሎች ጠቅላይ አዛዥ ጀነራል ማርቲን ሌምሲ እና የፕሬዚዳንት ኦባማ የብሔራዊ ጸጥታ ጉዳዮች አማካሪ ሱዛን ራይስ ሁሉም ለዩክሬን የጦር መሳሪያ እርዳታ የመስጠቱን ሀሳብ በአዎንታዊ ይመለከቱታል። በተመሳሳይ የዩክሬኑ ፕሬዚዳንት ፔትሮ ፖሮሼንኮ ባለፈው ህዳር ወር የጠየቁት የመከላከያ የጦር መሳሪያዎች እርዳታ እንዲፈቀድ የዩናይት ስቴትሱ የመከላከያ ሚኒስትር ቻክ ሄግል የሚደግፉ መሆናቸውን ይፋ አድርገዋል። የኔቶ ጦር አዛዥ ጀኔራል ፊሊፕ ብሪድ ላቭም ለዩክሬን ጦር ለውጊያ የሚያግዙ መሳሪያዎች እርዳታ መስጠትን ይደግፋሉ። የቦኮ ሀራም ነውጠኞች ትናንት እሁድ ሊይዟት ሞክረው በመንግስቱ የጦር ኃይል በተባረሩባት ማይዱጉሪ ከተማ ሰራተኞች ከየመንገዱ አስከሬኖችን እያነሱ ነው። አንድ የናይጄሪያ የጸጥታ ባለሥልጣን ሲናገሩ በትናንቱ ውጊያ ቢያንስ አምስት መቶ የቦኮ ሀራም ተዋጊዎች መገደላቸውን ገልጸዋል። ማይዱጉሩ የሚገኝ የቪኦኤ ዘጋቢ በበኩሉ በርካታ ሲቪሎች በውጊያው ተገድለዋል ብሏል። ከመካከላቸው ከፊሎቹ የተገደሉት ከጦር ሰራዊቱ ጎን ሆነው ሲዋጉ መሆኑንና በተባራሪ ጥይት እንዲሁም የአየር ኃይሉ በጣላቸው ቦምቦች የተመቱም እንዳሉባቸው ጠቅሰዋል። ትናንት የአደን ጠብ መንጃዎችን ቆመጦችንና ቆንጭራዎችን የያዙ በብዙ መቶ የሚቆጠሩ ሲቪሎች ወታደሮችን እናገዛለን ብለው ወደ ውጊያው ሲገሰግሱ ማየቱን እዚያው የሚገኘው የቪኦኤ ዘጋቢ አመልክቷል። የቦኮ ሐራም ተዋጊዎች ከሁለት አውራ ጎዳናዎች በኩል ከተማዋ ላይ ጥቃት መክፈታቸውን የቦርኖ ክፍለ ሀገር አስተዳዳሪ ካሽም ሸቲማ ገልጸዋል። ዓላማቸው ከተለያዩ የክፍለ ሀገሩ አካባቢዎች ተሰደው ከተማ ውስጥ የተጠለለውን ብዛት ያለው ሕዝብ ለመግደል ነበር ሲሉ አስተዳዳሪው አመልክተዋል። ወታደሮቹንና ሲቪሎቹን ተዋጊዎች ያመሰገኑት የሀገር ቦርኖ ገዢ ሼቲማ ቦኮሃራም እንደሚሸነፍ እተማመናለሁ ብለዋል። ቦኮሃራም ማይዱጉሪ ከተማን ለመያዝ ሞክሮ ሲከሽፍበት ይህ ሁለተኛ ጊዜ መሆኑ ነው። ለሁለቱ የደቡብ ሱዳን ተቀናቃኝ መሪዎች የሚያገለግል የስልጣን ክፍፍል ማዕቀፍ በኢትዮጵያና ከተማ አዲስ አበባ ውስጥ ተፈረመ። የደቡብ ሱዳን የማስታወቂያ ሚኒስትር ለጋዜጠኞች በሰጡ ቃል ስምምነቱ የተፈረመው በፕሬዚዳንት ሳልቫኪርና በሽምቅ ተዋጊዎች መሪ ሪክ ማቻየር መካከል መሆኑን ገልጠዋል። ስምምነቱ በሁለቱ መካከል ያለው ግጭት የሚቆምበትን ትክክለኛ ወቅትና የአንድ መንግስት ወይም የአንድነት መንግስት የሚቋቋምበትን የጊዜ ገደብም ያስቀምጣል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተያየት ሰጥተዋል። I am confident that the two leaders will respect what they have signed today. In the coming February, we will see that the comprehensive peace agreement ሁለቱ መሪዎች ዛሬ የፈረሙትን ስምምነት እንደሚያከብሩት ተማመናለው በመጪው የካቲት ደግሞ አጠቃላዩ የሰላም ስምምነት ይፈረማል ይህንን ነው የደቡብ ሱዳን ሕዝብም ሆነ የክልሉ እንዲሁም የዓለም አቀፉ ማህበረሰብ ከነዚህ መሪዎች የሚጠብቀው። ይህን ማድረግ አለመቻል ግን ሁላችንንም ቢሆን ይልቁንም የደቡብ ሱዳንን መሪዎች እጅግ ከፍተኛ ዋጋ ያስከፍላል። ይህ ስምምነት በመጪው ሚያዝያ ወር እንደሚሆን ባለሥልጣናቱ መናገራቸው ተሰምተዋል። እናም ብሔራዊ የጋራ መንግሥት ደግሞ በመጪው ሐምሌ ወር እንደሚመሰረት ታውቋል። ግብጽ ከአንድ አመት በላይ በእስር ላይ ያቆየችውን የአልጀዚራ የዜና አውታር ጋዜጠኛ ትናንት ለቃ ወደ ሀገሩ እንዲመለስ አድርጋለች። የፕሬዚደንት አብዱልፋታህ ኤልሲሲን ይሁንታ የግብጽ ባለስልጣናት ይፋ ማድረጋቸውን ተከትሎ ነው። በአሸባሪነት የተፈረጀውንና የታገደውን የሙስሊም ወንድማማችነት ፓርቲ ረድታሃል በሚል ቶን የተወነጀለው ፒተር ግሬስት ከካይሮ ወደ ቆጵሮስ ከበረረ በኋላ ወደ አውስትራሊያ ያመራው ከሽብር ጋር በተዛመደ ጥፋት ተወንጅሎ ባለፈው ዓመት ግብጽ ፍርድ ቤት የሰባት ዓመት እስራት የፈረደበት ጋዜጠኛ ላለፉት አራት መቶ ቀናት በግብጽ ወህኒ እስር ላይ ቆይተዋል። እንደ አውሮፓውያንን የዘመን አቆጣጠር ከታህሳስ ሁለት ሺህ አስራ ሶስት ዓመተ ምህረት ጀምሮ ከግሬስት ጋር ታስሮ የቆየው የግብጽ ተወላጅነት ያለው ካናዳዊ መሐመድ ፋህሚም በቀናት ውስጥ በተመሳሳይ ሁኔታ ወደ አገሩ ካናዳ ይላካል ወይም ዲፖርት ይደረጋል ሲሉ የግብጽ የደህንነት ባለሥልጣናት አስታል አስታውቀዋል። ጥይት ያለቀ የቀለህ መያዣ ይዞ ጥይት ያለቀበት የቀለህ መያዣ ይዞ በመገኘት ጭምር የተወነጀለው እና የአስር ዓመት እስራት የተፈረደበትን ግብፃዊው መሐመድ ባህርን ዕጣ አስመልክቶ ግን እስካሁን ከባለስልጣናቱ የተሰማ ቃል የለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የአራት ትሪሊዮን ዶላር ወጪ ያካትተውን የሀገሪቱን የመጪው የሁለት ሺ አስራ ስድስት አመተ ምህረት የበጀት እቅድ ለምክር ቤቱ ላኩ። ኦባማ ዛሬ ለዩናይት ስቴትስ ምክር ቤት የላኩት ይህ ሰነድ እጅግ ከፍተኛ ገቢ ባላቸው አሜሪካውያን ላይ ከፍተኛ ቀረጥ ሲጥል፣ የገቢ ወጫቸው አላፈናፍላላቸው የመካከለኛ ገቢ ያላቸው አሜሪካውያን የቀረጥ ቅናሽ የሚያደርግ መሆኑ ተመልክተዋል። በጽንፈኛው እስላማዊ ቡድን እስላማዊ መንግስት ተገደለ ስለተባለው ጃፓናዊ ጋዜጠኛ ኬንጂ ጎጆ ጉዳይ ሰፊ ምርመራ አካሄዳለሁ ስትል ጃፓን ዛሬ አስታወቀች። አጠር ያለ ዘገባ አዳነች ፍሳ ይዛለች። ጃፓናውያን ኬንጂ ጎቶ በተባለው የሀገሪቱ ዜጋ ጋዜጠኛ ሞት ሀዘን ላይ ባሉበት በአሁኑ ወቅት የሀገሪቱ የካቢኔ ዋና ጸሐፊ ዮሺሂዴ ሱጋ እርምጃ እንደሚወስዱ አስታውቀዋል። እስላማዊ መንግሥት ነኝ የሚለው ቡድን ለፈጸመው ኃጢአት ተገቢውን ቅጣት እንዲያገኝ ለማድረግ ከዓለም አቀፍ ማኅበረሰብ ጋር ማስተባበሩን እንቀጥላለን። ጉዳዩን በሚገባ ለመመርመር ውጤታማ ሊሆን የሚችል ዘዴን እንከተላለን ነው ያሉት። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ማለዳ ስለ ጉዳዩ ለመነጋገር የካቢኔ ስብሰባ ጠርተዋል። የሟቹ ጋዜጠኛ እናት ጁንኮ ኢሺሎ ደግሞ በልጃቸው ተልእኮ ለመቀጠል ቃል ገብተዋል። ኢንኮንካራ ኮዶሞታቺ ኖ ኢኖቲዮ ስክሪቻይ። ሁሌም ቢሆን በዓለም ጦርነት እንዳይኖር የማድረግ ተስፋ ነበረው። ልጆችን ከጦርነትና ከድህነት የማዳን ፍላጎትም ነበረው። እኔም በእናንተ ድጋፍ በልጅ ዓላማ ለመቀጠል ቃል ገባለሁ ነው ያሉት። በጽንፈኛው አማጽያን በተያዘው የዮርዳኖሳዊ አይሮፕላን አብራሪ ጉዳይ እስካሁን ባለው ጊዜ የሚታወቅ ነገር የለም። የጃፓናዊውን ጋዜጠኛ መገደል ቪዲዮ የታየው ጽንፈኛ ቡድን በአጥፍቶ መጥፋት ተግባር ተሳትፋለች የምትባለው ኢራቃዊት እስረኛ እንድትፈታ በመጠየቅ የሰጠው የጊዜ ገደብ ካለፈ ሁለት ቀናት በኋላ ነው። የግድያው ተግባር ባለፈው ቅዳሜ ማታ በኢንተርኔት ቪዲዮ ከታየ ሰዓታት ካለፉ በኋላ ጃፓንና ዩናይትድ ስቴትስ ግድያውን አውግዘዋል። የተከበራችሁ አድማጮች የዜናው ክፍለ ጊዜ አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። 不不不不 ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርት በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርት እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 25 2007 ዓ.ም ፕሮግራማችን ነው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለሁለቱ የደቡብ ሱዳን ተቀናቃይ መሪዎች የሚያገለግል የስልጣን ክፍፍል ማዕቀፍ አዲስ አበባ ላይ የተፈረመ፣ በሁለቱ መካከል ያለው ግጭት የሚቆምበትን ትክክለኛ ወቅትና የአንድነት መንግስት የሚቋቋምበትን ጊዜ ገደብ የሚያስቀምጠው ስምምነት የተፈረመው በፕሬዝዳንት ሳልቫኪርና በተቃዋሚዎቹ መሪ ሪክ ማሻየር ነው። ፊልቶን አልዩ ከጁባ ያጠናቀረውን ዘገባ አዲስ አበባ ያቀርበዋል። ሚኒስትሩ ማይክል ማኩዌል እንደገለጡት በዚህ ወር ማብቂያ ገደማ ለውይይት መቅረብ ያለባቸው አንገብጋቢ ጉዳዮች የሽግግር መንግስቱ አወቃቀርና የፕሬዝዳንቱ እንዲሁም የምክትሉ ስልጣንና ኃላፊነት ናቸው። ከእንግዲህ ያለው የሁለት ወር ጊዜ ለፕሬዝዳንት ኪርም ሆነ ለሽምቅ ተዋጊው መሪ ሪክ ማቻር በቂ ጊዜ ስለሚሰጣቸው በሚኖሯቸው ስልጣን ዙሪያ ለመምከርና እስከ መጋቢት ወር ማብቂያ ደግሞ ወደ ስምምነት ለመድረስ ምቹ ሁኔታ ይፈጥርላቸዋል ብለዋል። የማስታወቂያ ሚኒስትሩ በያዝነው የአውሮፓውያኑ ፌብሩዋሪ ወር 19ኛው ቀን ዋነኞቹ ባለጉዳዮችና አደራዳሪው ቡድን ወደ አዲስ አበባ ተመልሰው ንግግሮቹ ይቀጥሉና የመጨረሻው ስምምነት ላይ በቀጣዩ ወር ቢያንስ በአምስተኛው ቀን ይደርሳሉ። ከዚያም አደራዳሪዎቹ ሥራቸውን እስከ ማርች መጨረሻ ቀጥለው ተግባራዊ የሚሆኑባቸውን መንገዶች ይቀይሳሉ። በዚህ መሠረት ቅድመ ሽግግሩ ሂደት አፕሪል መጀመሪያ ማለትም በመጋቢት መጨረሻ ሳምንት ይጀመራል። የሽግግር መንግስቱ ማብቂያ ጊዜ ይሆናል ተብሎ የታቀደውና የሁለቱ ምክትል ፕሬዝዳንቶች ስልጣንና ኃላፊነት በስራ የሚተረጎመው ደግሞ በሚያዚያ ወር ማብቂያ መሆኑም ተመልክቷል። ነገር ግን አሉ ሚኒስትር ማክዌል ኢጋድ ለተቀዳሚው ምክትል ፕሬዝዳንቱና ለምክትል ፕሬዝዳንቱ ባወጣው የስልጣን ክፍፍል ማዕቀፍ ዙሪያ መንግስቱ ስምምነት ላይ አልደረሰም። እያልን ያለነው ቀዳማይ ወይም ምክትል ፕሬዚዳንት አይኖርም ነው። እኩል ሥልጣን ያላቸው ሁለት ምክትል ፕሬዚዳንቶች ይኖራሉ። እነርሱም ሥራቸውን ሕገ መንግሥቱ በሚፈቅድላቸው መሠረት ያከናውናሉ። ሁለቱ ፓርቲዎች አንድ የጋራ መማክርት ሸንጎ ለማቋቋም ግን ስምምነት ላይ እንደ ደረሱ ማኩዌል አመልክተው፣ በዚህ ነጥብ ላይ ግን አንድ ዐይነት ውይይት ማስፈለጉ የታመነ ነው ብለዋል። አክለውም ሁለቱም ግን በአንድ ወቅት የተኩስ አቁም ስምምነት ላይ መድረስ እንደሚያስፈልግ ተስማምተዋል ነው ያሉት። we have not been signing so many agreements all that we sign is the cessation of hostilities all the other resolutions እስካሁን ብዙ ስምምነቶችን እየፈረምን አልነበረም። ስንፈርም የቆየናቸው ግጭቶችን ስለማስወገድ የሚሉ ናቸው። ቀሪዎቹ ውሳኔዎች በሙሉ በአፍሪካ ሕብረት መሪዎች ጉባኤ የተሰጡ ናቸው። አሁን በሁለቱ ዋና ባለጉዳዮች መካከል የተፈረመው ስምምነት ግን በአይነቱ የመጀመሪያው ነው። እናም ሁለቱ ወገኖች ስምምነቶቹን ለማክበር ቃል ገብተዋል። እንደ አውሮፓውያን ዘመን አቆጣጠር በታሳስ ሁለት ሺ አስራ ሶስት ዓመተ ምህረት በተቀጣጠለው በደቡብ ሱዳኑ ግጭት ወደ ሁለት ሚሊዮን ያህል ህዝብ ከቤት ንብረቱ ተፈናቅሏል። ሁለቱም ተፋላሚ ወገኖች ደግሞ በጠላትነት ላለመታየት እንደ አውሮፓ አቆጣጠር ባለፈው ሁለት ሺ የተደረሰውን የመጀመሪያውን የተኩስ አቁም ውል በተደጋጋሚ ጥሰውታል። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ መጽሔትን ነው የተከታተላችሁት። ያላችሁት የሰማችሁትም የዕለቱን አብይ ርዕስ ነው። ትንታኔው መጽሔት ይቀጥላል። ያለፈው የአውሮፓውያን ዓመት 2014 በዓለም ዙሪያ የፖለቲካና የሲቪል መብቶች ይዞታ አብዝቶ የተበላሸበት ነበር ሲል የመብቶች ተሟጋቹ ፍሪደም ሃውስ አስታውቋል። ባለፈው ሳምንት ፍሪደም ሃውስ ይፋ ያደረገው ዓመታዊ ዘገባ እንደሚያትተው ባለፈው ሩብ ዓመት በዲሞክራሲ በመብቶችና በመብቶች ሂደቶች ላይ እንዲህ ያለ እንቅፋት ገጥሞ አያውቅም። ፍሪደም ሃውስ በሚያወጣው የሀገሮች ደረጃ መሠረት የከፋይ መብቶችና የዲሞክራሲ ይዞታ ካለባቸው ሀገሮች ሶሪያን መጨረሻ ላይ አስቀምጠዋል። ከአፍሪካ ደግሞ ኤርትራና ሶማሊያን ይጠቅሳል። ዝርዝሩን ሄኖክ ሰማግዜር ያቀርበዋል። ያለፈው የአውሮፓውያን ዓመት 2014 በዓለም ዙሪያ የፖለቲካና የሲቪል መብቶች በከፋ ይዞታ ላይ የቆዩበት ነው ሲል የሰብአዊ መብት ተሟጋች ድርጅቱ ፍሪደም ሃውስ በዓመታዊ ዘገባው ያትታል። ያለፈው አውሮፓውያን ዓመት በተለይ በተለያዩ የዓለም አካባቢዎች አሸባሪዎች በሚሰነዝሯቸው ጥቃቶችና መንግስታት እንዲሁም አማጽያን በሚፈጽሟቸው የዴሞክራሲ መብት አፈናዎች የከፋ ዓመት ሲል ሰይሞታል። አርች ፑዲንግተን የፍሪደም ሃውስ የጥናትና ምርምር ክፍል ምክትል ፕሬዚዳንት ናቸው። ዋን ኦፍ ዲ ሞስት ዲስከሬጂንግ ዲቨሎፕመንትስ ኢዝ ዲስ አፕሰርጅ ኢን ቴረሪዝም ተስፋ ከሚያጨልሙ ክስተቶች አንዱ የአሸባሪነት መስፋፋት ነው። ከዚህ በፊት ባሉ ዓመታት አሸባሪነት በዲሞክራሲ ሂደት ላይ እንቅፋት ሲሆንና የክፋት ጥላውን ሲያጠላ እንዳለፈው ዓመት 2014 አላየንም። ፍሪደም ሃውስ በዚህ የከፋ የፖለቲካና የሲቪል ነጻነቶች መዝገብ ላይ ከዓለም ሶሪያን ከአፍሪካ ደግሞ ኤርትራ፣ ሶማሊያ፣ ኢትዮጵያ፣ ማዕከላዊ አፍሪካ ሪፐብሊክና ሌሎችን በዚህ ሰንጠረዥ የከፋ የዴሞክራሲ መብት ይዞታ ያለባቸው ሲል መዝግቧል። ጄኒፈር ደናም የፍሪደም ሀውስ የመገናኛ ብዙሀንና ዴሞክራሲያዊ ነጻነቶች ምርምር ቡድን መሪ ናቸው። በተለይ በአፍሪካ ቀንድ የከፋ ይዞታ አላቸው በሚል ደረጃ ከተሰጣቸው ሀገሮች መካከል ኤርትራና ሶማሊያ ይገኛሉ። ብዙም ሳይርቁ ኢትዮጵያና ጅቡቲ ይከተላሉ። የፖለቲካና ሲቪል ነጻነቶችን ይዞታ ለመገምገም ፍሪደም ሀውስ የሚጠቀምበት መለኪያ ከአንድ እስከ ሰባት ነጥብ ይሰጣል። አንድ መልካም ይዞታ ላላቸው ሀገሮች ነጻ ሀገሮች በሚል የሚሰጥ ሲሆን ሰባት ደግሞ የከፋ ነጻነት ይዞታዎች የሚታዩባቸው ሀገሮችን የያዘ ይሆናል። በዚህ መሰረት ኤርትራና ሶማሊያ ሰባት ነጥብ ሲያገኙ ኢትዮጵያ በስድስት ነጥብ ነጻ ያልሆኑ ሀገሮች ዝርዝር ላይ ተካተዋል። ባለፈው ሳምንት የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዋች በኢትዮጵያ በአሁኑ ወቅት ከ19 በላይ ጋዜጠኞች በእስር ላይ እንደሚገኙ ባጠናቀረው መረጃ ትቷል። በኤርትራ ባለፈው ሳምንት ከእስር የተለቀቁ ስድስት ጋዜጠኞችን ሳይጨምር አስራ ስድስት ጋዜጠኞች መታሰራቸውንም ድርጅቱ ገልጿል። የጋዜጠኞቹ መፈታት በኤርትራ የነጻነት ደረጃ ላይ የሚያመጣው ለውጥ ይኖራል? ጄኒፈር ደነም መንግስቱ ነጻ የመገናኛ ብዙሃን ላይ የጣለው እግድ መነሳቱን የሚያረጋግጥ እውነተኛ ፍላጎት እስካልታየ ድረስ ነጥባቸው ይሻሻላል የሚል ሀሳብ የለኝም። ቆንጣጭ የሆኑ አሰራሮቻቸውን በማሻሻል ጋዜጠኞች ሳይታሰሩና ሳይዋከቡ በነጻነት የሚሰሩበት ድባብ እንዲፈጠር መስራት ይኖርባቸዋል። እስካሁን ግን ይሄ ስለመደረጉ የታዩ ምልክቶች የሉም። በአፍሪካ አህጉር ያለፈው የአውሮፓውያን ዓመት የከፉ የፖለቲካና የሲቪል ነጻነት አፈናዎች የታዩበት መሆኑን ፍሪደም ሐውስ ያስረዳል። ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ምዕራብ ሰሐራ፣ ኢኳቶሪያል ጊኒ ጥቂቶቹ ናቸው። ምስራቅ አፍሪካም ማሽቆልቆል ታይቶበታል። ከዚህ ቀደም በከፊል ነጻ ተብለው የነበሩት ዩጋንዳና ቡሩንዲ በከፊል ነጻ ከሚለው አሁን ነጻነት የሌለባቸው ሀገሮች ጎራ Das ist ወደ ቀጣዩ የዜና ዘገባ ስናልፍ ወደ አፍሪካ ጉዳይ ነው የሚመልሰን፣ እዛ ነው የሚያቆየን። ከአፍሪካ ሀገር በየአመቱ ከስድሳ ቢሊዮን ዶላር በላይ በህገወጥ መንገድ መንገድ እንደሚወጣና መጠኑ በየጊዜው እየጨመረ መሆኑን በድጋሚ ተገለጸ፣ ይላል። የአፍሪካ ሀገሮች መውሰድ ያለባቸውን እርምጃ ያካተተውንና ትናንት እሑድ የቀረበውን የዚህን ሪፖርት በተመለከተ ከአዲስ አበባ ማርቴ ቫንደር ፎልፍ ዛሬ ዘገባውን አስተላልፋለች። ቆንጂታዬ ታቀርበዋለች። የአፍሪካ ሀገሮች በየአመቱ በህገ ወጥ መንገድ ከአህጉሪቱ የሚወጣውን በብዙ ቢሊዮን ዶላር የሚቆጠር ገንዘብ ለማስቆም ተጨባጭ እርምጃዎች መውሰድ እንዳለባቸው ይህ አዲስ ሪፖርት ያሳስባል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ባዋቀሩት የጋራ ኮሚቴ የተጠናቀረው ይህ ሪፖርት ገንዘቡ ከአህጉሪቱ የሚወጣባቸው መንገዶች ላይ ያተኮረ ነው በንግድ እንቅስቃሴዎች በተደራጀ የወንጀል ተግባርና በመንግስት የስራ ዘርፎች አማካይነት በህገወጥ መንገድ የሚገኝ፣ የሚተላለፍ አለዚያም ጥቅም ላይ የሚውል ገንዘብ መሆኑን ነው ሪፖርቱ የሚጠቁመው። የዚህ ከፍተኛ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ኮሚቴ አባል የሆኑት አምባሳደር ኦሉ ሴጉን አፓታ ሪፖርቱ የህገወጥ ወጥ ገንዘብ ፍሰቱን ለመግታት ሊወሰዱ የሚችሉ እርምጃዎችን አቅርበዋል ብለዋል። የአፍሪካ መንግስታት ከአህጉሪቱ በህገ ወጥ መንገድ የሚወጣውን ገንዘብ ለመግታት ጥቅም ላይ ሊውሉ የሚችሉትን መንገዶች መረዳት ያስፈልጋቸዋል። ገንዘቡ ወደ ውጭ የሚወጣባቸውን የንግድ መስመሮች በቅርበት መከታተል ይኖርባቸዋል። የአፍሪካ መንግስታት ለዚህ የሚያስፈልገው አቅም ከሌለ በአፋጣኝ አስፈላጊውን የአቅም ግንባታ ማከናወን አስፈላጊዎቹን ተቋማት መገንባት ወይም ማጠናከርና ወጪውን ማቅረብ ይኖርባቸዋል። ከ60 ቢሊዮን ዶላር በላይ የሚሆነው በየአመቱ ከአህጉሪቱ በህገወጥ መንገድ የሚነግደው ገንዘብ የሚመነጨው ከተለያዩ በርካታ ዘርፎች ቢሆንም ዋና ዋናዎቹ ምንጮች የነዳጅ ዘይት፣ የከበሩ ድንጋዮችና ማዕድናት መሆናቸው በሪፖርቱ ተጠቅሷል። ታክስ ጀስቲስ ኔትወርክ አፍሪካ የተባለ የሲቪል ማህበረሰብ ድርጅት ህገ ወጥ የገንዘብ ፍሰቱ የአህጉሪቱን ልማት የሚጎዳ ከባድ ችግር መሆኑን ጠቅሶ በሪፖርቱና ባቀረባቸው ሀሳቦች መደሰቱን አስታውቋል። የህገ ወጥ ፍሰቱ አንዱ ዋና አንቀሳቃሽ ኃይል ሙስና መሆኑን አምባሳደር አፓታ ይናገራሉ። ኮሚቴው በዚህ ጉዳይ ሙስናን በአመኔታ የተሰጠን ሥልጣን ያለ አግባብ ለግል ጥቅም ማዋል ሲል ይገልጸዋል። ይሄ ደግሞ የመንግሥት ዘርፎችን ብቻ የሚመለከት አይደለም። በእርግጥ በመንግሥት ዘርፎችም ላይ ትኩረት ተደርጓል። ነገር ግን በግሉም ዘርፍ ያለ ነገር ነው። ሁለቱም ዘርፎችን ይመለከታል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን በሰጠው ስልጣን ሪፖርቱን ያጠናቀረውን ኮሚሽን የመሩት የቀድሞ የደቡብ አፍሪካ ፕሬዚደንት ታቦ ምቤኪ ሲሆኑ አህጉራዊው ህብረት በመሪዎቹ ጉባኤ ወቅት ሪፖርቱን አጽድቆታል። ይሁን እንጂ በዚህ ሪፖርት ላይ የቀረቡትን የመፍትሄ ሀሳቦች ሀገሮች ተግባራዊ እስካላደረጉ ድረስ ህገወጥ የገንዘብ ፍሰቱ በየዓመቱ በዘጠኝ ነጥብ አራት ከመቶ መጨመሩን እንደሚቀጥል ነው የሚጠበቀው። ወደ ተከታዩ የመጽሔት ዘገባ እናልፋለን። በደቡብ አፍሪካው ጆሐንስበርግ ከተማ ሰፈሮች የሚኖሩ የውጭ ሀገር ዜጎችና ንግዶቻቸው ላይ ጥቃት እየበዛ መምጣቱን ዓለም አቀፉ የፍልሰት ድርጅት አይኦኤም አውግዟል። በሀገሪቱ የሚገኙ ባዕዳን ዜጎች ላይ የሚደርሰውን ጥላቻ በሚደርሰው ጥላቻ ላይ የተመሰረተ ጥቃትን ለማስቆም የደቡብ አፍሪካ መንግስት አፋጣኝ እርምጃ እንዲወስድም አይኦኤም ጠይቋል። የአይኦኤም ዋና ጽሕፈት ቤት ከሚገኝበት ጄኔቫ ሊታሽላይን የዘገበችውን ትዝታ በላቸው ታቀርባለች። በደቡብ አፍሪቃ ባዕዳን ዜጎች ላይ የሚደርሰው ጥቃት ከሶዌቶ አልፎ አሁን ወደ ሁለት ትላልቅ የጆሐንስበርግ ከተሞች ወደ አሌግዛንደራ እና ላላንጌት መዛመቱን ዓለም አቀፍ የድንበር ተሻጋሪ ሰራተኞች ድርጅት አይኦኤም ይናገራል። ባለፉት ሁለት ሳምንታት ብቻ በእነዚህ ከተሞች በመጤ ሰራተኞች እና በአገሪቱ ዜጎች መካከል በተካሄደ ጥል የዘጠኝ ሰዎች ሕይወት አልፏል። ከግጭቱ ጋር በተያያዘ ከ165 በላይ ሰዎች ቁጥጥር ስር ውለዋል። የአይኦኤም ቃል አቀባይ ጆኤል ሜልማን እንደሚሉት ከሰባት መቶ በላይ የሚሆኑ ከሶማሊያ ከኢትዮጵያና ከባንግላዴሽ ወደ ደቡብ አፍሪካ የተሰደዱ ግለሰቦች ሱቆች መዘረፋቸው ታውቋል። የሚያሳዝነው ከባዕድ አገር ስለመጡ ብቻ በሚደርስባቸው መገለልና ጥላቻ ምክንያት ነው ተግተው ራሳቸውን በንግድ ማቋቋም የሚጥሩ መጤ ሠራተኞች ላይ ዘረፋና ግድያ የሚደርሰው። ስደተኞች ደቡብ አፍሪካ የሚመጡት የእኛን ሥራ ለመቀማትና ማኅበረሰብ ውስጥ ለመደላደል ነው የሚል የተዛባ አመለካከት አለ። እውነቱ ግን ብዙ መጤ ሠራተኞች ስራ በመፍጠር ኢኮኖሚውን ያንቀሳቅሳሉ። ከዚያ የሚጠቀሙት ደግሞ ሁሉም ደቡብ አፍሪካውያን ናቸው። ዓለም አቀፍ የድንበር ተሻጋሪ ሠራተኞች ድርጅት አይኦኤም በደቡብ አፍሪካ የሚገኙ መጤ ሠራተኞች ቁጥር ምን ያህል እንደሆነ በእርግጠኝነት መናገር አይቻልም። ነገር ግን ከአንድ ነጥብ ስድስት ሚሊዮን እስከ ሁለት ሚሊዮን የሚደርሱ የተመዘገቡ ባዕዳን ዜጎች በአገሪቱ ይገኛሉ። ሕገ ወጥ የሚባሉት መጤ ሰራተኞች አሐዝ ግን አራት ወይንም አምስት ጊዜ ከዚያ ይበልጣል፣ ይላል አይኦኤም። አብዛኞቹ መጤ ሰራተኞች ጆሐንስበርግና ፕሪቶሪያ በሚጠቃለሉበት በጉታንግ ክፍለ ግዛት ነው የሚኖሩት። ምንም እንኳን አብዛኞቹ ባዕዳን ዜጎች ላይ የሚሰነዘር ጥቃት በጉታንግ ክፍለ ሀገር ቢሆንም አሁን አሁን ጥቃቱ በሰሜን ኬፕ በምዕራብ ኬፕና በኳዙሉ ናታል ግዛቶችም መዛመቱን አይኦኤም ይናገራል። የአይኦኤም ቃል አቀባይ ጆዌል ሚልማን ለአሜሪካ ድምጽ ራዲዮ እንዳብራሩት በደቡብ አፍሪቃ ባዕዳን የሚጠሉት በተለያዩ ምክንያቶች ቢሆንም ከመላህ አህጉሪቱ ወደ ደቡብ አፍሪቃ የሚጎርፉት ግን በኢኮኖሚዋና ባላት ሊብራል ማህበራዊ ፖሊሲ ተማርከው ነው ይላሉ። ለተመሳሳይ ጾታ ፍቅረኞች፣ ወንዶችና ሴቶች፣ ማናቸውም የግብረ ሥጋ ግንኙነት ባሕሪ ላላቸው አገሪቱ እንደገነት ናት። ምክንያቱም በገዛ ሀገራቸው ለደህንነታቸው ዋስትና የሌላቸው ሁሉ በደቡብ አፍሪቃ ሻል ያለ ሰላማዊ ሕይወት አላቸው። በትውልድ አገሮቻቸው በቀል ሊደርስባቸው ይችላል። ሌሎች ደግሞ ወደ ደቡብ አፍሪቃ የሚያቀኑት እዚያ ለመቆየት ሳይሆን ከዚያ ወደ ደቡብ አሜሪካ፣ ወደ ሰሜን አሜሪካ ለመሸጋገር ነው። የተቀሩት ደግሞ ለምሳሌ እንደ ኢትዮጵያ እና እንደ ኡጋንዳ ካሉ አገሮች ይልቅ ንግድ እዚያ መጀመር ስለሚቀል ወደዚያ ይሄዳሉ። ስለዚህ በብዙ ምክንያቶች ነው ስራ ፈላጊዎች ወደ ደቡብ አፍሪካ የሚያቀኑት። የደቡብ አፍሪካ መንግስት የባዕዳን ዜጎች ላይ የሚደርሰውን ዘረፋ፣ ጥላቻና አድሎ ተቃውሞ በመናገሩ አለም አቀፍ የድንበር ተሻጋሪ ሰራተኞች ድርጅት አይኦኤም አመስግኗል። ሆኖም ባዕዳን ዜጎችን ለተደራጀ የወንበዴዎች ጥቃት የሚያጋልጠውን አሉታዊ አመለካከትና ጥላቻ ለመለወጥ ብዙ መሰራት አለበት ይላሉ። በደቡብ አፍሪካ የመጤ ሰራተኞች ደህንነት፣ ንብረታቸውና ክብራቸውን ለማስጠበቅ እርምጃ መወሰድ እንዳለበትም ይናገራሉ። ከዚህ በሳምንት ሰባት ቀናት ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስት ና በሰላሳ አንድ ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ ኪሎ ሄርዝ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡ ክቡራትና ክቡራን አድማጮች እንጋብዛለን። በኢንተርኔት አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተርም ታገኙናላችሁ። ቪኦኤ አምሐሪክ ብላችሁ ተከተሉን። ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። ፕሮግራሙን እየመራልን ያለው ቴሌላይን ባክ ነው። እንዲሁም አስተናጋጆቻችሁ እኔ ያሉላ ከበደ እና እኔም ሰሎሞን አባተንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። የአሜሪካን ሬዲዮ አዘጋጅ በቅድሚያ ስራ ምና ዜና

በሶስት ሰዓት ታቀርቡት፣ በድጋሚ ሌሊት ሰዓት ሊደገም ጥሩ ነው። በጣም አመሰግናለሁ። ወዳቸዋለሁ። አብዱሰላም ከሳውዲ አረቢያ ሪያድ ለመስጠት ነው። ለእናንተ ሪሊ በጣም ነው። እኔ በዲስፖይንት ታደረጉኝ አንዳንድ ጊዜ ለምን መሰላችሁ? ወቅታዊ የሆነ ጉዳዮችን ታነሳላችሁ፣ ቀደም ብላችሁም አድቨርታይዝ ታደርጋላችሁ ደግማችሁ ደጋግማችሁ ግን የምታቀርቡት የምትሰጡት ጊዜ እኔ በጣም በጣም የሚያሳዝን ነው። ሁለት ጥያቄ ተጠይቆ ሳይመለስ ትዘጉታላችሁ፣ ዝግጅቱ ያበቃል። አፍሪካ በጋዜጦች የሚለው ዝግጅት ላይ እንኳን የምትሰጡትን ጊዜ ያህል እንኳን አለ። አሁን ይህንን ይህን ማንዱ ፊሳ የተባለ ሰውዬ ለማነጋገር ብላችሁ ጥያቄ ጠይቆ አላችሁ፣ ምን አላችሁ፣ ምን አላችሁ፣ ዝግጅት አለን አላችሁ፣ አላችሁ፣ ሁለት ጥያቄ ሳይመለስ ዘጋጁ። ዲስአፖይንቲንግ ነው። እና እንደዚህ አይነት ነገር ፕሊዝ ወይም አታንሱት ወይም ደግሞ ጊዜ ስጡትና አንዳንድ ፕሮግራሞቻችሁን እጠፉ። ለምሳሌ አስተያየት ከግለሰቦች የሚሰጠውንም እጠፉት፣ አንዳንድ ጊዜ አፍሪካም በጋዜጦች እሱንም እጠፉት እና ደህና ጠብሰቅ ያለ ዝግጅት ታዘጋጁ። ጥሩ ነው። አመሰግናለሁ። እንዲህ ፖድካስታችሁን እሰማለሁ። የሰኞ ፖድካስት ማክሰኞም ያንኑ የሰኞውን ደገመ አሁን ደግሞ የሐሙሱ እንደገና የዓርቡ ላይ ደገመ አፕን ያለኝ እኔ አይፓድ አንድ አይነት የሐሙሱ የዓርቡን የሐሙሱ አንድ ሆነ ሁለት ነው በሳምንት በቀደምም ኢሜይል አድርጌላችሁ ነበር የሚያስተካክለው ሰው የለም ወይ በደንብ እንዲሰራ ፖድካስቱ አስተካክሉ ባካቸው በጣም ነው የሚያናድደው ከላንደን አስተያየቶቻችን ያደረሱን አድማጮች ግን ጥያቄዎቹ ግን መመለስ ያለባቸው ሰለሞን። አዎ፣ ሙሉ በሙሉ አሁን አሉላኔ። እናንተ መመለስ ባንችልም ጥያቄዎቹን ተቀብለናል፣ አስተያየቶቹን ተቀብለናል። እንደዚህ አይነት የሚያጋጥሙ የቴክኒክ ችግሮች ስላሉ ብዙ ጊዜ ብዙ አድማጮቻችንም አድርሰውናል ይህንን ቅሬታቸው። ስለዚህ ተከታትለን ችግሩ ያለበት ቦታ ላይ መፍታት ጥረት እናደርጋለን። ሁለት ነገር ነው አሁን በዚህ ሰዓት ማድረግ የምንችለው እንዳልከው፣ እኛ ሙሉ መመለስ አንችልም። አንደኛው በተለይ ጥያቄዎቹም ሁለት ናቸው እና የፕሮግራም መደጋገምን ወይም ደግሞ ሙሉውን መስማት አለመቻላቸውን በተመለከተ ላቀረቡት መጀመሪያ ይቅርታ እንጠይቃለን። ፕሮግራሞቻችን በወጉ በአግባቡ መከታተል ባለመቻላችሁ አንዳንድ ጊዜ ቴክኒኩ የቴክኒክ ችግሩ የኛ ብቻ ሆኖ የሚገኝበት ጊዜ አለ። ከዚህ ቀደም ብዙዎቻችሁ ቅሬታ ስታሰሙን እንደናንተ እንደ አድማጭ ሆነን ድረገጾቹ ላይ በአፍ የሚሰሙትንም በሚሰሙበት አማራጮች በሙሉ ተከታትለን ችግሩ ምን ላይ መሆኑን እንዳረጋገጥን የቴክኒክ መፍትሔ እንዲገኝ እናደርጋለን። አንዳንድ ጊዜ ግን ከእኛ ውጭ ሊሆን ይችላል። ሰለሞን፣ ከአድማጮቻችን በኩል የሚመጡ ችግሮች አሉ። እሱንም እናጣራለን። ለማንኛውም ይቅርታን እንጠይቃለን። ትክክለኛውንም ምላሽ ሰጣለን። የሰዓት እጥረትን በተመለከተ ላቀረቡት አድማጭ በእንግዲህ የአድማጮቻችንን አስተያየቶቹን ጊዜ እናከብራለን፣ እንወዳቸዋለን፣ በጣም እንነጋገርባቸዋለን። የተሻለ አቀራረብ የሚኖርበትን ሁኔታ እንደዚሁ እንተልማለን። በጣም እናመሰግናለን። ለማንኛውም ለክትትላችሁ፣ ለአስተያየቶቻችሁ የስልክ መስመራችንን እናስታውሳችሁ በድጋሚ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ኢሜይል ለምትጠቀሙ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። አሁን በስቱዲዮ ሰዓታችን አቆጣጠር ከምሽት ሶስት ሰዓት በኢትዮጵያ ሰዓት ላድርገው አቆጣጠሩን። ስቱዲዮ ሰዓታችን ከምሽት ሶስት ሰዓት ከ34 ያመለክታል። ዋሽንግተን ላይ ነው ሰዓቱ ያለው የሚያሳየም ግን የአዲስ አባ ነው። ያው በአዲስ አባ ነው መለኪያችን ወይም በኢትዮጵያ ነው። ቀዳሚው ቅንብር ለዚህ ክፍል ሳምንታዊው ስፖርት በሰለሞን ክፍሌ። ሰዓቱን አልተናገርክም እኮ። 3 ከ34 ብያለሁ። አድማጮች ነገ ይመልሱልን ሳልል ተሳስቼ ከሆነ ከአንተ ከተሳሳ ከአንተን ነው የምንቀጣው። ለሁሉም ስፖርት አስገራሚ ውጤቶች እየተመዘገቡበት ያለው 30ኛው የአፍሪካ እግር ኳስ ዋንጫ ውድድር ወደ ግማሽ ፍጻሜ ተሸጋግሯል። ያለፉት አራቱ ቲሞች ረቡዕና ሐሙስ ይጫወቱና ቅዳሜና እሁድ ለደረጃና ለዋንጫ በሚካሄዱ ግጥሚያዎች ይጠናቀቃል። ተናቀቃል። እንደምን አምስታችሁኛ የተከበራችሁ አድማጮቼ፣ የሩጫ ስፖርት ዜናዎችም ማልኝ አብረንን ቆይ። ከ16 ወደ ስምንት ከስምንት ወደ አራት ቲሞች እየጠራ መጥቶ አሁን ለፍጻሜ የደረሱት ኮንጎ ዲሞክራቲክ ሪፑብሊክ አይቮሪ ኮስት ጋናና አስተናጋጅ ኢኳቶሪያል ጊኒ ናቸው ዛሬና ነገን ያርፉና ረቡ ኮንጎ ከአይቮሪ ኮስት ሐሙስ ጋና ከኢኳቶሪያል ጊኒ ይጫወታሉ የእነዚህ አሸናፊዎች እሁድ ለዋንጫ ተሸናፊዎች ቅዳሜ ለደረጃ ይጋጠማሉ ገዛህኝ ያለፉትን ሁለት ግጥሚያዎች በቴሌቪዥን ተከታትሏል አስተያየቶችም ሰብስቧል ሰላሳኛው የአፍሪካ ዋንጫ ከአስራ ስድስት ብሔራዊ ቡድኑ አስራ ሁለቱን አንጠባጥቦ በመቀነስ የማጣሪያውን ወንፊት በጥንካሬና በጽናት ተቋቁመው ወደ ወሳኝ ምዕራፍ የደረሱት አራት ቡድኖች ለተነጎዳው ወሳኝ ፍልሚያ ተፋጠዋል። ለኮንጎ ዲሞክራቲክ አጨዋወት አጨብጭበን አድናቆታችን ሳንርቅ የኮትዲቯርና የአልጄሪያ በሁለቱም በኩል የታየው የመሸናነፉ ክክራቸው እጅግ ማራኪና ውድድራቸው ምነው የፍጻሜ ጨዋታ በሆነ አሰኝቷል። በተሻለ እንቅስቃሴና በፈጣን የጨዋታ ፍሰት ከነው አጨዋወቱ የአልጄሪያ ቡድን መሰላበቱ ብዙዎችን ሳያስቆጭ አልቀረም። ሌላው ከዚህኛው ጨዋታ ቀደም ብሎ የጋና ብሔራዊ ቡድን ጊኒን በፍጹም የጨዋታ ብልጫ ሶስ ለባዶ ሸኝቷል። ስለ ጨዋታው የወጣቶችን አስተያየት ለማሰባሰብ ስነሳ መደበኛ የልምምድ ፕሮግራም ላይ የነበሩትን የየካ ክፍለ ከተማ እግር ኳስ ቡድን ተጫዋቾችን አግኝቻለሁ። የሀያ ሁለት አመቱ አብዲ አብደላ በብሔራዊ ሊግ ለሚጫወተው የየካ ክፍለ ከተማ እግር ኳስ ቡድን በአማካይ የተከላካይ ስፍራ ይጫወታል። ስለ አፍሪካ ዋንጫ ላቀረብኩለት ጥያቄ አጠር አድርጎ ተናግረዋል። ከተደረጉ ውድድሮች በጣም የማረከኝ ጨዋታ ኢኳቶሪያል ጊኒ ከቱኒዚያ የተጫወቱት ጨዋታ ነው። በዘንድሮ የአፍሪካ ዋንጫ ጋና እና አይቬሪኮስት ለዋንጫ ይደርሳሉ። የዘካሪያስ ግርማ አስተያየትም ይቀጥላል። በዘንድሮ የአፍሪካ ዋንጫ እንግዲህ ሁሉንም አይቼዋለሁ ማለት ይቻላል። ያው እስካሁን የተካሄዱትን ውድድሮች አይቼ እንቅስቃሴ በጣም ደስ የሚል ነገር ነው። እኔ እንደውም አፍሪካ ዋንጫ በየጊዜው እየተሻሻለ ነው የመጣው። የዘንድሮ አፍሪካ ዋንጫ በብዙ መልኩ ጠንካራና ብዙ ትምህርት የወሰድኩ ነው ብዬ ነው ማለት ይህን ማን ጨዋታ አድንቃል። በመጨረሻም ለዚህ ለፋይናሊስት መጨረሻ የሚደርሱት ከአራቱ ቡድኖች ማንና ማን ናቸው ያሳስባል። ጥሩ እንቅስቃሴ የጋና ቡድን ላይ በጣም ደስ የሚል እንትን ያለኝ በጣም የተሻለ ነገር ነው ከበፊቱ ጊዜ እያየሁ ያለሁት እና ያው ግን ተቀምጠ ግን ያው ጋና ይበላል ብዬ ነው። ዘካሪያስ ግርማ ኢንተርናሽናል አልቢትር ሲሆን የአፍሪካ ክለቦችና የአፍሪካ ዋንጫ ማጣሪያዎችንም ያጫወተው ወጣት የእግር ኳስ ዳኛ ነው። ሌላው አስተያየት ሰጪ ቴዎድሮስ ምትኩ የሚከተለውን ተናግሯል። አሪፎን ያገኘው ጨዋታ ጋና ካልጄሪያ የተጫወቱት ጨዋታ ነው። በዛ ላይ ጋኖች ከዘጠና ደቂቃ በላይ የመጫወት አቅማቸውን አቅም እንዳላቸው ያሳየት ጨዋታ ነው። ለኔ እሱን በሜን ሚፕረስ ያደርገኝ ጨዋታ ነው። እንደ ጨዋታ እና አፍሪካ ውድድር ካየ ነው፣ ብዙ ሞቲቬሽን አልነበረም በተመልካቾች ዘንድ። በተለይም ኢኳቶሪያል ጊኒ እና የኮንጎ ብራዛቪል ቡድኖች በአውሮፓ ታላላቅ ቡድኖች ውስጥ የሚጫወቱትን ተቋቁመው ለደረሱበት ደረጃ አድናቆት እንዳለው ቴዎድሮስ ሲገልጽ፣ የፍጻሜ ተጋጣሚዎች ግን የምዕራብ አፍሪካዎቹ ኮትዲቯር እና ጋና ይሆናሉ ብሏል። በኔ በኩል ይሄው ነው ያለው ሰለሞን። ውድድሩ ወደሚካሄድበት ወደ ኢኳቶሪያል ጊኒ ልውሰዳችሁና ደግሞ በዚያ ከሚገኙት አቶ ፍቅሩ ኪዳኔ አስተያየትና ያላቸውን ትችት እንስማ። በሰላም ይካሄድ የነበረው የአፍሪካ ዋንጫ ውድድር በጊኔ ኢኳቶሪያል እና ቱኒዚያ ግጥሚያ የተነሳ አስቀያሚ መልኩን አሳይቷል። የጊኔ ኢኳቶሪያል ቡድን በዳኛው ቸርነት ባገኘው የፍጹም ቅጣት ምት ከቱኒዚያ ጋር እኩል ለእኩል በመሆን ከዚያም በተጨማሪው ጊዜ ውስጥ ሁለተኛ ግብ በማግኘት አሸንፎ ለፍጻሜ ግማሽ አልፏል። ጨዋታው እንዳለቀ የቱኒዚያ ተጫዋቾች ዳኛውን ከበው ደብድበው፣ ተመልካቾች ላይ ጠርሙስ ወርውረው፣ መጥፎ ምልክት በማሳየት ደስታቸውን ወደ ብልግና ተቀይሮ አሳዛኝ ድርጊት ፈጽመዋል። ነጭ አፍሪካ እየተባሉ የሚጠሩት የሰሜን አፍሪካ አረቦች ለጥቁሮች ያላቸውን ንቀት በብዙ አኳኋን ነው የሚያገልጹት በቱኒዚያ መሸነፍ ያለመጣጠሩት ነገር የለም። ይህን ግጥሚያ የመራው የሞሪሽያ ዳኛ ከሰራቸው ስህተቶች ውስጥ ዋነኛው ከእውነት የራቀ ፍጹም ቅጣቶች መመሰቱ የአፍሪካ ፕቶል ኮንፌዴሬሽን ባለስልጣኖችን በሙሉ ተሰበዋል። የተሸነፈ ቡድን ከሚዘረዝራቸው ምክንያቶቹ ዋናው ዳኛውን መወንጀል ቢሆንም ቱኒዚያ ጊኔን ለማሸነፍ በቀላሉ ትችል ስለነበር ምን እንደነካቸው ራሳቸው ጉድለታቸውን ሊያጠሩ ይቻል ነበር። የመለወጫ ክፍሉን ከመሰባበር በፊት ቱኒዚያ የሚገባት ቅጣት እንደምታገኝና የግጥሚያውም ዳኛ በጡረታ እንደሚገለል ተስፋ አለን። አቶ ፍቅሩን አመሰግናለሁ። በአትሌቲክሱ የሩጫ ስፖርት ዜና በሺህ አምስት መቶ ሜትር የአውሮፓ ሻምፒዮኗ የኔዘርላንዷ ሲፋን ሐሰን ቅዳሜ ዕለት ካርልስ ሩኸ ጀርመን በተካሄደው የአዳራሽ ውስጥ ሩጫ ውድድር የብሔራዊ ሬኮርድና የዓለምን ፈጣን ጊዜ በማስመዝገብ ድል ተቀዳጅታለች። አራት ደቂቃ 0257 ሴኮንድ ነው ጊዜዋ። ሲፋን በዓለም የአዳራሽ ውስጥ ሩጫ የብር ሜዳሊያ ተሸላሚዋን ኢትዮጵያዊት አክሱማዊት እምባዬን መጨረሻው ላይ ጥላ በማለፍ ነው ያሸነፈችው። አክሱማዊት ሁለተኛ ሆናለች። በወንዶቹ የቱርኩ ኢልሃን ታኑ በ3 ደቂቃ ከ38 05 ሴኮንድ አንደኛ፣ ኬንያዊው ኒክሰን ቼፕሴባ ሁለተኛ ሆነዋል። በሌላ የሩጫ ስፖርት ዜና ኤርትራዊው አትሌት ተወልደ እስጢፋኖስ በትላንቱ 64ተኛው የጃፓን ቤፑ ኦይታ ማራቶን የግሉን ድንቅ ሰዓት በማስመዝገብ አሸንፏል። ሁለት ሰዓት አስር ደቂቃ ከ18 ሴኮንድ በሆነ ጊዜ ሲገባ የሀገሪቱን ሁለት ጠንካራ ተፎካካሪዎችን ሂሮኪ ካዶታንና ሂሮይኪ የማሞቶን ቀድሞ ነው። ተወልደ እስጢፋኖስ በ64 ዓመት የወይታ ማራቶን ታሪክ ሲያሸንፍ የመጀመሪያው ኤርትራዊ ሆኗል። በመጨረሻም አሜሪካን ፉትቦል የኒው ኢንግላንድ ፔትሪዮትስ 28 የሲያትል ሲሆክስ 24 የመጨረሻ ውጤት። ይህ ይሁን እንጂ ታዲያ ሲያትል ሲሆክስ ማሸነፍና ዋንጫ ማንሳት እንደነበረበት ግን ብዙዎች ይስማማሉ። ጥሩ ተጫውተዋል። መጨረሻዋ ደቂቃ ላይ የተፈጸመች ስህተት ለሽንፈት አብቅቷቸዋል። ሀያ ስምንት ለሀያ አራት ለኒው ኢንግላንድ ፔትሬትስ የሁለት ሺህ አስራ አምስት ሻምፒዮን በዚሁ ላብቃ። አድማጮች ከነገ በስቲያ ረቡዕ በልዩ መስኮት እንገናኛለን። እስከዚያው ሰለመን ክፍሌ ነኝ። ሰላም፣ ደህና ቆዩ። ሰለሞን ክፍሊን ለሳምንታዊ ስፖርት ዝግጅቱ እናመሰግናለን። አድማጮች የተከታዩ አሁን አፍሪካ ነክ ርዕሶች። የኬንያ መንግስት አሸባሪነትንና ሌሎች አደጋዎችን ለመታገል ሌት ተቀን ሲጥር እንደቆየ ገልጸዋል። ካለፈው ዓመት አንስቶም በሀገሪቱ አዲስ የማኅበረሰብ ጥበቃ ፖሊሲ በተግባር ላይ አውሏል። ዘጋቢያችን መሐመድ ዩሱፍ የአካባቢ ጥበቃው ፕሮግራም እንዴት እየሰራ እንደሆነና ኬንያውያን እንዴት እንደሚመለከቱት የሚያሳይ ዘገባ ከናይሮቢ ልኳል። የአፍሪካ ነክሶች አዘጋጅ አዳነች ሳይት አቀርበዋለች። ሩንዳ በተባለው ከናይሮቢ ወጣ ብሎ በሚገኘው የሀብታሞች መኖሪያ ሰፈር የመኪና ትራፊክ ይጨናነቅበታል። በእግር ሲሄዱ የሚታዩ ሰዎች በጣም ጥቂቶች ናቸው። ባለፈው ታኅሳስ ወር 76 ቻይናውያን የሳይበር ወንጀል በመፈጸም ተጠርጥሮ የተያዙትም በዚሁ ሰፈር ነበር። ቻይናውያኑ ይፈጽሙት የነበረውን ነገር ለማወቅ የተቻለው ግን ከቻይናውያኑ መኖሪያ ቤቶች አንዱ ከተቃጠለ በኋላ ነው። በመሀል ናይሮቢ እንዲህ አይነት አደገኛ ወንጀሎች ሲፈጸሙ መንግስት እንዴት እስካሁን ሊነቃ አልቻለም በሚል በህዝብ ዘንድ ቁጣ አስነስቷል። መንግስት አስቀድሞ መረጃ ለማግኘት ባለመቻል ከሚነቀፍባቸው ነገሮች አንዱም ይህ ነው። የኬንያ ባለሥልጣኖች የሀገሪቱን ጸጥታ ለመጠበቅ የተቻላቸውን ሁሉ እያደረጉ እንደሆነ ይናገራሉ። ሆኖም ለመንግስት ብቻ የሚጣል ነገር ባለመሆኑ የሀገሪቱን ጸጥታ በመጠበቅ ረገድ የእያንዳንዱ ኬንያዊ ትብብር ያስፈልገናል ይላሉ። ኒምባኩሚ ማለት አስር ቤተሰብ የተባለ የመንደር ጥበቃ ፕሮግራም የተጀመረውም ለዚህ ነው። ኒዮምባ ኩሚ በእያንዳንዱ መንደር የሚጠብቁ አስር ቤተሰቦች ይመደባሉ። የመንደር ጠባቂው ቡድን አጠራጣሪ ነገር ሲያይ ለፖሊሶችና ለጸጥታ ኃይሎች ያሳውቃል። ኬንያ እንዲህ አይነቱን አሰራር የወሰደችው ከጎረቤቱ ሀገር ታንዜኒያ ሲሆን፣ ታንዜኒያ ውስጥ ስኬት እንዳገኘ ተዘግቧል። አንዳንድ ኬንያውያን ግን በመንደር ጥበቃው ቡድን አስፈላጊነት ላይ ይጠራጠራሉ። ሳሚ ሚዩ አስተማማኝ ጸጥታ ባለው መንደር የሚኖሩ ስራ አስኪያጅ ናቸው። ከጎረቤቶቼ ጋር የመተዋወቅ ፍላጎት የለኝም። ጎረቤቶችን ማወቁ በጸጥታ ጥበቃው ላይ የሚያመጣው ለውጥ ያለ አይመስለኝም ይላሉ። በምንኖርበት ቦታ በር ላይ የጸጥታ ጠባቂ ዘበኛ አለ። ስለሆነም ስለ ጎረቤቶቼ ጉዳይ የሚያገባኝ ነገር የለም። እነሱን በማወቄ የጸጥታ መጠበቅ ስሜት አይኖረኝም፣ የሚያመጣው ለውጥ ያለ ሆኖ አይታየኝም። ሌሎች ደግሞ እንዲህ አይነቱ የመንደር ጥበቃ ፕሮግራም መብታችንን ሊጋፋ ይችላል የሚል ስጋት አላቸው። ኦክታቪያን ጋኩሩ በናይሮቢ ዩኒቨርሲቲ የሶሲዮሎጂ ፕሮፌሰር ናቸው። እዚህ አገር የግለኝነት ስሜት ጎልቶን ሊታይ የሚችልበት የማኅበረሰባዊ ለውጥ ደረጃ ላይ እንደ ተደረሰ ግልጽ ነው። በአሁኑ ወቅት በግል ቦታና ሕይወት ያለመግባቱ ዝንባሌ ኬንያ ውስጥ እጅግ የሚፈለግ የማኅበረሰባዊ እሴት ሆኗል። ያም ሲባል ግን የመንደር ጥበቃው ፕሮግራም የሚጠቅምበት ሁኔታ ሊኖር ይችላል ይላሉ ፕሮፌሰሩ። እንደ ቦታው ነውም ይላሉ። በአንዳንድ ቦታዎች በዘር ልዩነት፣ በአኗኗር ደረጃና በሰፈሮች አያያዝ ልዩነት ምክንያት ሰዎችን ለመንደር ጥበቃው ተግባር ለማስተባበር ከባድ ሊሆን እንደሚችል ፕሮፌሰር ጋኩሩ አስረድተዋል። የኬንያ መንግስት የመንደር ጥበቃ ፕሮግራም ጎረቤቶች ተሰባስበው ወንጀልና የአሸባሪዎች ጥቃትን ለመከላከል የጋራ ጥቅም ለሆነው የማኅበረሰባቸው ጸጥታ ሁኔታን ለመጠበቅ ይረዳቸዋል የሚል እምነት አለው። የመንደሮች ነዋሪዎች ከፖሊሶች ይልቅ ስለ አካባቢያቸው የበለጠ የሚያውቁት እነሱ በመሆናቸው የአካባቢያቸው ጆሮና አይን በመሆን የበለጠ ሊሰሩ እንደሚችሉ የሀገሪቱ መንግስት ያምናል። ዳን አኩሙ የተባሉ በጸጥታ ጥበቃ ተግባር የተሰማሩ ሰው ጽንሰ ሀሳቡን ይደግፋሉ። የከፍተኛ መደብ ሰዎች በሚኖሩበት አካባቢ በግል ቤቶች ጥበቃ የተሰማሩት ሳይቀሩ ከተባበሩ የመንደር ጥበቃው ፕሮግራም በእንደዛ አይነት ሰፈር ሳይቀር ሊሰራ ይችላል ይላሉ። ይህ ቤቴ ሆኖ ዘበኛ ቢኖረኝ የጥበቃውን ተግባር የማገኘው ከጸጥታ ጥበቃ ኩባንያ ነው ሊሆን የሚችለው። ሌላው ጎረቤቴ ደግሞ የጸጥታ ጥበቃ አገልግሎቱን የሚያገኘው ከሌላ የጸጥታ ጥበቃ ኩባንያ ይሆናል። በአካባቢዎቹ የሚሰሩት ዘበኞች ታዲያ እርስ በርስ የመታወቅ ኃላፊነት ይወስዱና አብረው መሥራት ይጀምራሉ። በሀብታሞቹ ሰፈር ሊሠራ የሚችለው በዚህ መንገድ ነው። ሳሚ ሚዮቭ የተባሉ የናይሮቢ ነዋሪ ግን በተለይም ጽንፈኛው የሶማሊያ አልሸባብ ቡድን በሀገሪቱ ላይ ጥቃቶች ባካሄደበት ወቅት የኬንያን ጸጥታ ጥበቃ የማሻሻሉ ተግባር የመንግሥት ኃላፊነት ነው መሆን ያለበት ይላሉ። እንደሚመስለኝ መንግስት በመጀመሪያ ደረጃ ማድረግ ያለበት ነገር በተለይ የሀገሪቱን የስለላ ሥራን አስመልክቶ አሰራሩን ማሻሻል ነው። ዋናው ነገር ይህ ይመስለኛል። ሁለተኛ ደግሞ ድንበሮቻችንን መጠበቅ ይኖርባቸዋል። መጀመሪያ የቤትህን ጥበቃ ካጠናቀቅ በኋላ ነው ስለ ክልላዊ ሰላም ጥበቃ የምታስበው። የሀገሪቱ የጸጥታ አገልግሎቶች በበኩላቸው ኒዩምባ ኩሚ የተሰኘው የመንደር ጥበቃ መርሃ ግብር ከተጀመረበት ጊዜ አንስቶ በርካታ ሊፈጸሙ የታቀዱ ጥቃቶችን ለማክሸፍ ተችሏል ይላሉ። ኬንያ ውስጥ የአሸባሪዎች ጥቃቶችንና ሌሎች ወንጀሎችን ለመከላከል ስለተጀመረው የመንደር ጥበቃ ፕሮግራም የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ ስንገናኝ በደህና ቆየ ነው። አድማጮች ተከታዩ ቅንብር ጤና ነው። አዘጋጅና አቅራቢ ሰለሞን አባተ። ማችዲሾ ሞዬቲ የዓለም የጤና ድርጅት የአፍሪካ ቢሮውን እንዲመሩ የሰየማቸው ዳይሬክተር ናቸው። አንዲት ሴት አሁን እርሳቸው ለያዙት ቦታ ስትሾም ሞዬቲ የመጀመሪያዋ ናቸው። ይህ ደግሞ አንድም መታደል ነው አንድም ፈተና ነው ብለዋል አዲሷ ዳይሬክተር። ከጄኔቫዋ ዘጋቢያችን ሊሳሽ ላይን ጋር ቃለ ምልልስ ያደርጉ። ዶክተር ማችዲስ ሞየቲ በማህበረሰብ ጤና ዘርፍ የ35 ዓመታት የሀገራቸውን ዓለም አቀፍ ልምድ ያካበቱ ናቸው። ለዚህ ቦታ የመጀመሪያዋ ሴት ሹም በመሆኔ በጣም ደስተኛ ነኝ፣ ኮርቻ አለሁም። በእርግጥ የሴት መሾም ነገር በጣም ዘግይቷል ለማንኛውም ደስ ብሎኛል። ምን ማድረግ እንደምችልም እያሰብኩኝ ነው። ፈተናዎቹ ብዙ ናቸው። ያለ ኢቦላ እንኳ ችግሮቹ እጅግ የበዙ ናቸው። ዶክተር ሞዬቲ ለምዕራብ አፍሪቃ የከበደ የሐዘን ሁኔታ ያሉት የኢቦላ ወረርሽኝ ፈር እየለቀቀና እየተንሰራፋ የሚገድለው ሰው ቁጥርም እጅግ እየበዛ በሄደ ጊዜ የዓለሙ የጤና ድርጅት ምላሹና እንቅስቃሴው እጅግ አዝጋሚ ነበር ተብሎ ብዙ ውርጅብኝና ወቀሳ ዘንቦበታል። እናም ታዲያ እስኪ የተሻለ ራዕይ ለአፍሪካ ያለው መሪ ጥቂትም ኮስተርና ቆፍጠን ያለ የሥራ ኃላፊ ቢሰማራበት የተሻለ ውጤት ይታይ ይሆናል ተባለና ሞየቲ ለቦታው ታዩ። በሊሳሽ ላይን የደብሊው ኤችኦ ጠቅላይ ጽሕፈት ቤት ጄኔቫ ዘገባ መሠረት እንግዲህ ወደፊት የሚጠብቋቸውን የጤና ፈተናዎች በራሳቸው መጋፈጥና መቋቋም ይችሉ ዘንድ የላይቤሪያ የሴራሊዮንና የጊኒ የጤና ስርዓቶችን ማጠናከርና ለድህረ ኢቦላ ስራ ማዘጋጀት አስፈላጊ ነው። ይህ ሁኔታ ፈጥኖ መለወጥ አለበት ብለው ያመኑት ዶክተር ሞየቲ ጠንከር ያለ ትኩረት እንደሚሰጡት ተናግረዋል። ሀገሮቹ ድጋፍ ሊቋረጥባቸው እንደማይገባ ያምናሉ። ወደፊት ለሚያጋጥሟቸው የአደጋ ሁኔታዎች ፈጣን ምላሽ በሚሰጥ ሁኔታ መታጠቅ አለባቸው። በእነዚህ ሀገሮች እየጎረፈ ያለው ድጋፍ እንደማይቋረጥ ተስፋ አድርጋለሁ። ይሁን እንጂ በተመሳሳይ ሁኔታ እጅግ ደካማ የጤና ስርዓት ያላቸው ሌሎችም ብዙ ሀገሮች እንዳሉ ማስተዋል ያስፈልጋል። ከዋና ዋና ግቦቻቸው መካከል አፍሪካ ውስጥ የጤና ማሻሻያና ማስተካከያዎችን ፈጥኖ ማካሄድ ነው። ኢቦላ በድክመትም በጥንካሬም ብዙ አስተምሮናል ብለዋል ዶክተር ሞየቲ። የአደጋ ጊዜ ፈጣን ምላሽ የሚሰጡ ቡድኖች ስፋትና ሙያዊ ብቃት መጠናከር እንዳለበት ዶክተር ሞየቲ በአጀንዳ መዝገባቸው ላይ ካሰፈሯቸው የቅድሚያ ስራዎች መካከል ይገኛል። አደጋ ተከሰተ ማለት ቡድኖቹ ሊያጠፉት እዚያው ተገኝተዋል መሆን አለበት ነገሩ፣ በሞየቲ ፍላጎትና ትልም። ዶክተር ሞየቲ የዓለም የጤና ድርጅትን የአፍሪካ ቢሮ የተቀላቀሉት በአውሮፓውያኑ የዘመን አቆጣጠር በ1999 ዓ ም ነበር። የዛሬ 16 ዓመት ማለት ነው። ከተሰማሩባቸው በርካታ ኃላፊነቶች መካከል የአህጉሪቱ የደብሊዩ ኤችኦ ምክትል ዳይሬክተርም ሆነዋል። ስለዚህም የአፍሪካን ቀዳዳዎች ሁሉ ያውቃሉ ብሎ ደብሊዩ ኤችኦ ያምናል። በአርባ ሰባት የአፍሪቃ ሀገሮች ውስጥ የተሰማሩ ሁለት ሺህ አራት መቶ ባለሙያዎችን የዕለት ተዕለት ሥራ ሊመሩ ሊያስተባብሩ ይጠበቅባቸዋል። ጠንካራ ግን ፍትሐዊ፣ ቅንና ገራገር መሪ ወይም አለቃ ነኝ ብለው ነው ሞቲ ስለ ራሳቸው የሚያስቡት የባልደረቦቻቸውን የፈጠራ አቅም ሊያጠናክርና ሊያበረታታ የሚችል ክፍትና የተመቸ የሥራ ሁኔታን እንደሚደግፉም ይናገራሉ። ጣጣ የማላበዛ ወይም ነገር የማላካብድ ከባልደረቦቼ ጋር ሀሳብ መለዋወጥና መነጋገር የሚያስደስተኝ ግልጽ አለቃ ነኝ። ይሁን እንጂ እያንዳንዱ ሰው ሥራውን እንዲሰራ ውጤት እንዲያመጣ ጠብቃለሁ። ካለበለዚያ ጅራፍ ይጮኋል። ዶክተር ሞዬቲ አዲሱን ሥራቸውን ለመጀመር የዓለም የጤና ድርጅት የአፍሪካ ጠቅላይ ጽህፈት ቤት ወዳለባት ብራዛቪል ሰሞኑን እንደሚሄዱ ተናግረዋል። ብዙ መፏቸር ይጠበቅብኛል፣ ማልጄ መነሳት ይኖርብኛል ብለዋል። የአፍሪካዊቱ አዲስ የጤና ኃላፊ መልካም ሥራ መልካም ዕድል ልክ የዛሬ ዓመት አካባቢ ኢቦላ ምዕራብ አፍሪቃን ማተራመስ ጀምሮ ከቁጥጥር እየወጣ መሆኑ እውን ሲሆን ዩሳምሪድ ተብሎ ከእንግሊዝኛው መጠሪያው ምህፃር በተበጀለት ስም የሚታወቀው የዩናይትድ ስቴትስ ጦር የተላላፊ በሽታዎች ምርምር ኢንስቲትዩት ፈጥኖ ወደ ተግባር ገባ። በዓለም ላይ እንዲህ አደገኛ የሚባሉ ገዳይና ጅምላ ፈጅ ተውሳኮችና ወረርሽኞች በተከሰቱ ጊዜ ቦታው ላይ ይገኛል የሚባለው ዩሳምሪድ በሪፖርተራችን ካትሪን ሜደክስ ዘገባ መሰረት በታሪክ እጅግ የተራዘመውንና እስካሁንም አቻ የሌለው ቁጥር ያለውን ሰው የፈጀውን ኢቦላን ነበልባል ለማብረድ ሳይንቲስቶቹ ተረባረቡ ይህ ቫይረስ ከቁጥጥር እየወጣ መሆኑን የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ እና የዓለም ጤና ድርጅት WHO ካወጧቸው ሪፖርቶች እንደተገነዘብን እኛም እዚህ ምርመራችንን አጠናከርን ጃንዳይ በዩሳምሪድ የሰውነት ቫይረሶችን የመቋቋም ቅርንጫፍ አላፊ እርሳቸው የሚመሩት ይህ ቅርንጫፍና ቡድኖቹ የምርምር ስራቸውን የሚያከናውኑት 24 ሰዓት ነው ስራው ካለፈው ሰኔ አንስቶ አይቆምም ለቅጽበት እንኳ ለኢቦላ ቫይረስ ፈዋሽ መታኒት ወይም መከላከያ ክትባት መገኘት አለበት ይህ የዩሳምሪድ ቅርንጫፍ ያቀፈው 300 የሚሆኑ ሳይንቲስቶችን ነው ሲሶ የሚሆኑት ታዲያ ሙሉ ጊዜያቸውንና ትኩረታቸውን ሰጥተው እየሰሩ ያሉት በኢቦላ ላይ ነው ዩሳምሪድ የተቋቋመው በአውሮፓውያኑ የዘመን አቆጣጠር በ1969 ዓ ም ነበር የዛሬ 46 ዓመት ያኔ የአሜሪካ ፕሬዝደንት የነበሩት ሪቻርድ ኒክሰን ለ20 ዓመታት ያህል ሲካሄድ የነበረውን በሕይወታዊ አካላት የሚሰሩ የጦር መሳሪያዎች ምርምር ባዮሎጂካል ዌፐንስ ሪሰርች እንዲቆም አድርገዋል that the United States of America will renounce the use of any form of deadly biological weapons ገዳይ ወይም በአካል ላይ ጉዳት አድራሽ የሆኑ ማናቸውንም አይነት ባዮሎጂካል የጦር መሳሪያዎችን ዩናይትድ ስቴትስ እንድታወግዝ ወስኛለሁ ፕሬዚዳንት ኒክሰን ናቸው ይልቅ ይህ የጦር ምርምር ተቋም ትኩረቱን ወደ ሌላ አቅጣጫ ዞረ። በዓለም ዙሪያ እጅግ ገዳይ ለሆኑ ኢቦላን ጨምሮ በርካታ ቁጥር ላላቸው ሕያዋን ታሐዋሲያን ማጥፊያና መከላከያ የሚሆን መላ መፈለግ ይቀጥላል። የተከበራችሁ አድማጮች፣ ለዛሬ ጤና ጊዜው አለቀ። ሳምንት ስንገናኝ በጤና ቆዩ። ጤና ሰለሙን እናመሰግናለን። ለሳምንታዊ የጤና ዝግጅት ጥቂት ደቂቃዎች አሉን። አንድ ሙዚቃ፣ በተለይ ደግሞ ወቅታዊ የሆነ ሙዚቃ ለመጋበዝ ቀደም ብለን በመጀመሪያው አጋማሽ የመጋበዝ ድል አላገኘንም። ልናነሳ የነበርነውም አንድ ነጥብ ነበረ። ለሱም ሰዓት ያገኘን ይመስላል። ትንሽ ጊዜ አስተዋውቀን በተለይ በተለይ ከዚህ ከስፖርት ጋር የተያያዘ ሰሎሞን ክፍሌ በስፖርት ዝግጅቱ የትናንትናን ሱፐር ቦል ወይም ደግሞ የአሜሪካ ፉትቦል የፍጻሜ ግጥሚያን አንስቶ ያነሳው ሪፖርት ነበርና ልክ ነው። ለብዙ ኢትዮጵያውያን ተከታታዮች እንደምታውቀው የግፊያ ጫወታ ነው። ምናቸው ነው ይሄን ያቀረባችሁት ደግሞ ልትነጋገሩበት እንዳንባል ሌሎ ጫወታ አድርገው የሚወስዱት አሉ። በእርግጥ ለሚያውቀው ቀረብ ብሎ ላየው ይሄን ጫወታ እጅግ ድንቅ የሆነ ልብ ሰቃይና አንጠልጣይ ተጀምሮ እስከሚያልቅ ድረስ በጣም የሚወደድ ጨዋታ ነው። ብዙዎች ቀረብ ብለው እንዲያዩት እንመክራለን። አንድ ትክክል ነው። የጨዋታውን ደንቦች ስታወቅ ያጨዋቱን ስልትና አብረውት የሚመጡትን ሌሎች በርካታ ነገሮች ሲታይ ያን መስህብ ማግኘቱ አይቀርም። እንደምከታሁን ለምሳሌ ትናንትና ከሁለት ሰዓት በላይ በተካሄደ ጨዋታ በአራት ኳርተሮች ማለት ነው ማን እንደሚያሸንፍ እስከ መጨረሻው ደቂቃ ድረስ አታውቅም ነበር። የመጨረሻው 20 ሰከንድ ልትወስን ነበረ። የተሸነፉት ናቸው ያሸንፋሉ ተብሎ ሲጠበቅና ሲመሩ ይቆይ ልክ ነው እና ተገለባብጣለች። በዛ ሰዓት እንኳን የነበረ ልክ ነው። እንደ ጥሩ ጨዋታዎች ይሄ ሊታወቅ የሚችለው ነገር አለመታወቁ እስከ መጨረሻው 20 ሰከንድ። በዛ ላይ በዛ ላይ በጣም ብዙ ሰው ቁማርም ይጫወታል። ከልባን ጠልጣይነት ወጥቷል። አንድ ሁለት ነጥቦች እናንሳና ወደ ሙዚቃው ለሰዓት ሳንሽ አማን ነው ሰለሞን። አሁን ባነሳው የአሜሪካውያን አሜሪካውያን አንደኛ ተወዳጅ ስፖርትነቱን ቀደም ብለህ ገልጸሃል። ከስፖርቱ ጋር ተያይዘው የሚመጡ ራሱን የቻለ የተለየ ባህል መገንባቱ፣ በብዙ ሚሊዮን የቴሌቪዥን ተመልካቾች በመሳብ ቀዳሚውን ደረጃ መያዙ፣ የማስታወቂያ ክፍያው እጅግ ግዙፍነት፣ በሰዓቱ የሚቀርቡ አዝናኝ ዝግጅቶች፣ በተለይ በጨዋታው አጋማሽ ላይ የሚቀርቡት የተለየ ጥበቃ መደረጋቸው ልዩ ያደርገዋል። እንግዲህ እና ስለ ሱፐር ቦል ተነገረ በዓል እኮ ነው። ትግግል ለአሜሪካውያን ይሄን ሀልካ ወራን የሙዚቃው ሰዓት እንዳንሻማ ነው። አሁን ይሄ ወር የካቲት የጥቁር ወር የጥቁር ታሪክ ወር ነው በአሜሪካ። ቲች ሙዚቃ እስከ ዝግጅታችን ፈጻሚ እንጋብዛችሁ ዌክ አፕ ኤቭሪባዲ ንቁ ሃሮልድ ማርቪን እና ብሉ ኖትስ ናቸው የሚጫወቱት። በእኛ በኩል በዚሁ እንሰናበት፣ ሙዚቃውን ተከትሎ የተገኘ ስርጭት ይቀጥላል። መልካም ምሽት ተናደሩ። Wake up everybody No more sleeping in bed No more back to thinking Time for thinking again The world changed so very much From what it used to be There's so much hatred War and poverty Oh, oh, oh. Wake up all oh. Just come to teach a new way. Maybe then they'll listen to what you have to say. They're the ones who's coming up, and the world is in their head. When you teach the children, teach them the very best. They can. The world won't get no better. If we just let it be. The world won't get no better. We gotta change it now, just you and me.